ሰኞ ዕለት ከቱርክ ኢስታንቡል ወደ አዲስ አበባ ኢትዮጵያ ለመምጣት ትኬት ከቆረጡት መንገደኞች አንዷ መሆኗን የነገረችን ኢትዮጵያዊ አውሮፕላን ማረፊያ በደረሰች ጊዜ ግን ያልጠበቀችው ክስተት እንደገጠማት ትናገራለች። ቱርካውያን አስተናባሪዎች ወደ ኢትዮጵያ ለመብረር መፈጸም ያለበትን ግዴታ እንደነገሯትም ታወሳለች። እዛ ከደረስን በኋላ አንድ ሺህ ሰባት መቶ ሀምሳ ዶላር ካልከፈላችሁ ወስዳችሁም አሉን። በተለይ እኔ እንደውም እርጉዝ ነኝ በለመንኳቸው ቋንቋን በደንብ ስለምችል በደንብ አናገርኳቸው። እኛ የደረሰን ፕሬዚዳንታችንም ሆነ ሌላ ሰው መግለጫ የሰጠው አቅማችን ለማይችል ሰዎች ነው የተመጣጠነ እንትን ነው የምናደርገው ብለው እነ የመጣ ነው እዚህ ከደረስን በኋላ እንዴት እንዲታረጉ ስንላቸው በፍጹም ፒሎቱን ሁሉ አድም ብለን ያዝ ነው የሚገርምህ ነገር ውስጥ ሰቹ ምናምን ያዝ ናቸው የሆነ ነገር አድርግ ኔርጉዝ ነኝ ይህ እንዴት እያንገላቱን እንደሆነ ስንለው እነሱ ደውሉ ስንላቸው አይደውሉም። በኋላ ላይ ፒሎቱ ደወለ፣ እናናገራቸው እናገራቸው። ኢትዮጵያ ድረስ በጣም አያዝናለሁ፣ እናንተን ጥለናችሁ የምንሄደው፣ እዛ ከደረስን በኋላ ጥነናችሁ እንደሄድን እናሳውቅላችኋለን። ጠዋት የሚበር በረራ አለ፣ ምናልባት አዲስ ነገር ካለ በጠዋቱ እንድትበሩ እዚ ጠብቁ አሉ። እርጉዞኝ እዛ ሲሚንቶ ላይ ያደርኩኝ። ቅሬታ አቅራቢያችን እንደነገረችን ወደ አርባ ኢትዮጵያን በዚህ ሁኔታ የሰኞ ዕለት በረራቸው ተሰርዘዋል። ለንግድ ከኢትዮጵያ ወደ ቱርክ የሚመላለሰው አብራር መሐመድ አንዱ ነው። በወቅቱ ለተፈጠረው ክስተት እልባት ለማግኘት የተደረጉ ጥረቶችን ያስታውሳል። ከብዙ ጭቅጭቅ በኋላ የስምንት ምናምን ሰዎችን ትኬት ቁጥራችንንና እንትናችንን ተቀብለው በቃ እኛ እንደውላቸዋለን ሄዱ አይነት ነገር የትኬት ኦፊሰሯን ስልክ ስጡን ብለን በመከራ የኦፊሰሯ የሀበሻ አገኘ ነ አበሻዋስ፣ ስንደው እኛ ይሄ የገቨርንመንት ጉዳይ ነው። በዚህ ጉዳይ እኛ ምንም አድርጎ የተባለ ነው የምናደርግ ግን በትኬቱ ዙሪያ ላይ ግን እንደዚህ ለማስረዘም ወይም እንደዚህ ከፈለጋችሁ ግን በትኬቱ ዙሪያ ምንም አይነት ጭማሪ ሳይኖር እንድትሄዱ አደርግላችኋለሁ። ያለ ፔናሊቲ እንድትሄዱ ለማድረግ በኤርላይንስ ጉዳይ እኔ ልተባበራችሁ ይችላለሁ። ከዛ ውጭ ግን በገቨርንመንቱ በሰተን ውሳኔ ላይ ግን እኛ ምንም ስልጣን የለም፣ ምንም ማድረግ አንችልም። ማለት ለኢምባሲ ደግሞ ኢምባሲዎች ደግሞ አዲስ አበባ ላይ በስልክ ነው ቢሮ ስለማይሰሩ በስልክ ነው። በጣም ተባበሩ እነዚህ ያሉት ኤምባሲዎችን ተሯሩጦ መጨረሻ ላይ በቃ እንድትሄዱ ሀገራችን ከዚህ ሳትከፍሉ ብሩን እዛ ሄዳችሁ እንድትከፍሉ ፈርማችሁ እንድትሄዱ የሚል ነው። አየር መንገዱ ማንኛውም ወደ ኢትዮጵያ የሚያመራ ተሳፋሪ እንዲፈርም ያቀረበውን ቅጽ ለማየት ይችልናል። ቅጹ ተሳፋሪዎች ለ14 ቀናት በለይቶ ማቆያ እንደሚያሳልፉ ቀድሞ ቁና እንዲኖራቸው ለሆቴልና ድንገተኛ ውጪዎችም ጭምር የሚሆን 1750 ዶላር የመክፈል አቅም እንዳላቸው እንዲያረጋግጡ ይጠይቃል። ስሟ እንዳይገለጽ የጠየቀችን ቅሬታ አቅራቢ የተጠየቀው ገንዘብ ምክንያታዊነት የጎደለው እንደሆነ ትሟግታለች። እኛም ከቤተሰቦቻችን ከመቀላቀል አንፈልግም። ይሄ መንግስት ያወጣውን ነገር በትክክል እቀበለዋለሁ። እኔ አልደግፍም። ያኔ ወደ ቤት ይልቃቁኝ አለልም ግን አቅማችን በሉ አሁን ስ ዲፖርት ተደርጌ ነው የሚሄደው ከዚህ አስብ ግን ያን ያክል ብር ኬት አመጣለሁ። አብራር መሐመድ በበኩሉ ተሳፋሪዎች እንዲመርጡ የቀረበላቸው የአራት ውድ ሆቴሎች ዝርዝር መሆኑን ጠቅሶ የተሻለ ይሆን ነበር ያለውን አማራጭ ያቀርባል። ኳራንቲን መግባቱ አስራ አራት ቀን መግባቱ ለሀገርም ለቤተሰብም ለራስም ጥቅም ነው። በምንም እንትን አይነት ግን ተመጣጣኝ የሆነ ሁሉንም የሚያሳትፍ ለቪአይፒ ፐርሰኖች ችግር የለውም። አንድ ሰባት መቶ ሀምሳ ዶላር ብትይዝላቸው ሆቴል ለእኛ ደግሞ መካከለኛ ገቢ ላላቸው እዛ ዝቅተኛ ለሆን ደሞ በአቅማችን ኖርማል የሆነ ተመጣጣኝ ጥያቄ ቢጠየቅ ለትርፍ ባይሆን፣ ይህን ችግር አስታቃ አንተ ትርፍ ለማትረፍ ማሰብ በበሽታ ምክንያት ትንሽ ይከብዳል። ቢዝነስ ብትሰራበት በሽታ ትንሽ ይከብዳል። አሊያ ደግሞ ዘግቶም አትሂዱ ቢለንም በቃ እኛም ተስፋ ቆርጠን መቀመጥ እንችላለን። ቅሬታ አቅራቢዎች በቱርክ የኢትዮጵያ ኤምባሲ ሊተባበራቸው መፍቀዱን ያነሳሉ። የኤምባሲው ጥረት ታክሎበት የተሻለ የተባለ አማራጭ የኋላ የኋላ ላይ እንደቀረበም ይናገራሉ። ከሀምሳ ዶላር እስከ ሰባ ዶላር በተመጣጣኝ ዋጋ አራት ሆቴል አዘጋጅተንላቸዋል። አሁን ሀሙስ ነው እና እዚህ ትፈርማላችሁ። እኔ ብር የለኝም እዚህ አልኳት፣ ነው እርጉዝ ነው የዚህ ሆስፒታል፣ ጨርሼ ነው እንትን ያልኩት ኢትዮጵያ እንኳን እንድንከፍል፣ ቢያንስ ምንድን ነው ተመይ ስላት ጊዜ እዚህ መታችሁ ትፈርማላችሁ፣ ትፈርሙና ነው እንትን የምትሉት አለች። የምትሄዱት አለች። ይሄ ደግሞ የሚጠብቀን አዲስ ፎርም ነው። አላየ ነው ልንስማማም ላንስማማም ደግሞ ፈርመን፣ አሁን ሀገራችን መግባት ስለፈለግን ምናልባት ሙሉ ለሙሉ ይዘጋዋል ሊዘጋ ይችላል የሚልን ፍርሀት ስላለ እና ያው ቤተሰብ ምናምን አለ ገባ ለስራ ነው የመጣና የግድ ቆርጠን ያንን ፈርመንም ዝም ብለን ለመሄድ በቃ እናስባለን። ያሉትን እንቢሉ ማለት ነው። ሌላ አማራጭ አያቀርቡልን። ማራት ሆቴልን ያቀረቡልን። አሁንም ምናልባት ዛሬ አመሻሽ ወደ ኢትዮጵያ እንበራለን የሚል ተስፋ ተሳፋሪዎች ሰንቀዋል። ቀጣዩ ስጋታቸው ደግሞ ኢትዮጵያ ስንደርስ ምን ይገጥመን ይሆን የሚል ነው። ከተለያዩ ሀገራት ወደ ኢትዮጵያ ያቀኑ ተሳፋሪዎች እየገጠማቸው ነው ያሉትን እንግልት በማነሳሳት ከአሁኑ ጭንቀት እንደገባቸው አልሸሸጉም። ለቀረቡ ቅሬታዎች ከኢትዮጵያ አየር መንገድ ኦፊሳላዊ መልስ ባናገኝም አየር መንገዱ ኢትዮጵያ ከውጭ ሀገራት የሚመጡ መንገደኞችን ለ14 ቀናት ተለይተው እንዲቀመጡ ለማድረግ ያሳለፈችውን ደንብ የሚያስፈጽምበትን አሰራር ለመረዳት ሞክረናል። አየር መንገዱ የመረጣቸው ስካይላይት ሆቴልና ሌሎች ተጨማሪ ሶስት ሆቴሎችን የመጠቀም አቅም ያላቸው መንገደኞች ወደ ሆቴሎቹ የሚያደርስ የመጓጓዣ መላ በመመደብ ጭምር ያስተናግዳል። የመክፈል አቅም የለንም የሚሉ መንገደኞች ደግሞ የአዲስ አበባ ከተማ አስተዳደርና የጤና ሚኒስቴር ወዳሰናዳቸው ቦታዎች እንዲወሰዱ ይደረጋል። በዚህ ጉዳይ ላይ የበለጠ ማብራሪያ ለማግኘት ወደ ጤና ሚኒስቴር የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ስልክ ደጋግመን ብንደውልም ሳናገኛቸው ቀርተናል። በቀጣይ ቀናት ምላሻቸውን ለማግኘት ጥረታችንን እንቀጥላለን። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ታኮማ ፓርክ፣ ሜሪላንድ።